በኢትዮጵያ መገናኛ ብዙሃን የመንግሥት ሚናና ሌሎችም ጉዳዮች ጠቅላይ ሚኒስትር አብይ አህመድ ወደ አመራሩ ከዘለቁ ወዲህ ኢትዮጵያ ውስጥ ከተከሰቱ አዎንታዊ እርምጃዎች አንዱ በመገናኛ ብዙሃን ላይ ማነቆ ሆኖ የቆየው ሕግ መወገድ በመሆኑ ብዙዎች ይስማማሉ። ሕጉ ላይ መሻሻል እየተደረገ ሲሆን፣ ለጊዜው የመናገር ነፃነት በሀገሪቱ ሰፍኗል ማለት ይቻላል። በድፍን ዓለም ጋዜጠኞችን በማሰር በቀዳሚነት ትጠራ የነበረች አገር ጋዜጠኞችና የፖለቲካ ተቃዋሚዎችን ከእስር በመልቀቅ የመናገር ነጻነት ታጋዮችን አስደምማ የዓለም የነጻ ፕሬስ ቀን በምድሯ እንዲከበር ሆኗል። ከዚህ በተጨማሪ ጋዜጠኞች እንዲሁም በርካታ ቁጥር ያላቸው የኢንተርኔት የራዲዮና የቴሌቪዥን የብዙሃን መገናኛ ስርጭት ይዘዋል። እንዲያም ሆኖ ታዲያ መገናኛ ብዙሃኑ ኃላፊነታቸውን በትክክል እየተወጡ ነው? ሀገሪቱ በፖለቲካ ሽግግር ላይ መሆኗ ሲጤን በዜና ስርጭት መስክ ከተሰማሩት እንዲሁም ከመንግሥት ምን ይጠበቃል? ለእነዚህ ጥያቄዎች መልስ ለመስጠት ያለመ በትናንት ምሽት የጀመርነውን ውይይት እንቀጥላለን። ተወያዮቹ የፎርቹን ጋዜጣ ዋና አዘጋጅ ታምራት ገብረ ጊዮርጊስ፣ የመገናኛ ብዙሃን ሕጎች ማሻሻያና ጥናት ቡድን ሰብሳቢ አቶ ሰሎሞን ጎሹ እና በመንግሥት ኮሚኒኬሽንስ ጉዳዩ ጽሕፈት ቤት የሚዲያ ብዝሃነት ዳይሬክተር አቶ ታምራት ደጀኔ ናቸው። ትዝታ በላቸው ነች አወያየቻቸው። ተከታዩ ክፍል ቀጥሎ ይቀርባል። አቶ ሰሎሞን ጎሹ እንግዲህ የመገናኛ ብዙኃን ሕጎችን በማሻሻል የጥናት ቡድን እየመሩ ነው። የቀደመውን የመገናኛ ብዙሀን የአፈና ስርዓት እናውቃለን። አሁን በሀገሪቱ ውስጥ በነጻነት አንድ ጋዜጠኛ የፈለገውን ዜና ሀቅ ላይ የተመሰረተ እስከሆነ ድረስ ሊዘግብ ይችላል። እጅግ ተወዳዳሪ በሆነ በፖለቲካ አቀንቃኝነት በጽንፈኝነት እየተዋጠ ነው። በምን አይነት መልኩ የቀደመው እንዳይደገም በትክክል እንዴት ሚዲያን ማቀናጀት ይቻላል? አገር ውስጥ እንደተባለው መገናኛ ብዙሀኑ እንቅስቃሴ ባለፉት አመታት ወይም አሁን ካለው ጋር ቀጥተኛ ግንኙነት አለው። በፖሊሲ ማዕቀፉ፣ በህግ ማዕቀፉ፣ በሚዲያ ዘርፍት ተዋና የነበሩ ተቆጣጣሪ ተቋማትን የሚመሩ ሰዎች፣ በጋዜነት የሚሰሩ ሰዎች፣ እነዛን ሚዲያ ተቋማት የሚመሩ ሰዎች ባህሪያቸው፣ አመለካከታቸው፣ ፍልስፍናቸው፣ አተያያቸው የተቀረጠበት መንገድ በአብዛኛው ነጻ ፕሮፌሽናል፣ የሆነ ስነምግባር ያለው፣ ኃላፊነት የሚሰማው፣ ህግን ያከበረ ያንን የመገናኛ ብዙሀን ከአድማጮቹ፣ ከአንባቢዎቹ፣ ከሰሚዎቹ ጋር ከተመልካቾቹ ጋር ቀጣይነት ያለው ግንኙነት የሚፈጥር እና የእነሱን ፍላጎት አስቀድሞ የሚሰራ መገናኛ ብዙሀን ለማሳካት ከፍተኛ ሚና ሊጫወቱ የሚችሉ ቢሆንም እዛ ነው ያህል ደግሞ በራሳቸው እንደ አንድ ነፃነት መናገር በራሱ ራሱን መቻለ አንድ ግብ ነው የሚለውን ትጅግና ከማክበር አኳያ ያለፈው ሀያ ሰባት ዓመታት የመምዳችን እንዲሆን ከፍተኛ ግለት የነበረበት ነው። ሕጉ አንድ አስተዋጽኦ አድርጓል። ከሕግ ባሻገር ትምህርት፣ ጋዜጠኞቹ ወይም ደግሞ የሚዲያን ዝን የሚመሩት ሰዎች የሚዲያ ማኔጅመንት የሚባለው ራሱ ጭምር ከፍተኛ ክፍተት ያለበት እንደነበረ በብዙ መንገድ የተስተዋለ ነው። እሱን ለማሻሻል ህጉ እንደመነሻ ሲሆን፣ አሁን ያለንበት ወቅታዊ ጉዳይ የሽግግር ጊዜ ነው። በዚህ በሽግግር ጊዜ ያለውን ግልበት ሁሉ ያለውን የህግ ስልጣን ሁሉ ከመጠቀም ይልቅ በድርድር እና ነገሮችን በምክክር ለማለፍ ይሞክራል። ከሌሎች ጉዳዮችም ከፓርቲዎችም ጋር ከሌሎችም አክተሮች ጋር እንደሚያደርገው መገናኛ ብዙሀኑ አቀፍ ሁሉ የቀጥታ ወደ እርምጃ ከመሄድ ይልቅ እስከ ዛሬም ድረስ በነበረው ልምድ በነበረው ቆይታ ያልተፈጠረን አክተርና ኢንዱስትሪ

ምን አይነት እርምጃ እየወሰደ እንዳለፈ አይተናል። እና ከዛ የተለየ ያንን መፍትሄውን መፍትሄን ለማድረግ ራሱ ለማጠናከር ስርአቶቹን ተቋማቱን፣ ህግና ስርአቱ እንደገና ፈትሾ ለማስተካከል በሚደረገ ሽግግር ውስጥ ቸልተኝነት በራሱ አንዱ መለያው ነው። ነገር ግን አንድ አመት ማል ይህን ሽግግር ከተጀመረ እሱን ለማሻሻል የሚችል የህግ ማዕቀፍን በብዙ ዘርፎች ያጠናቀቀ ሁሉ የመገናኛ ብዙሀን በእኛ ቡድን የተሰራውን የህግ ማዕቀፍ አልቆ የየስል ተጀምረዋል። ከሚቀጥለው ሳምንት ጀምሮ ተፋፊ ቤቶች ይደረጋሉ። ዋናው ትኩረት የህጉ ተዋናያቹ ከእነሱ የሚጠበቅባቸው የስነምዛ ደረጃ እንደ መንግስታችን አንቀጽ ሃያ ዘጠኝ እጅግ በጣም ሊብራል የሚባልና በጣም ከዓለም አቀፍ ተቀባይነት ያላቸውን መርሆች እና ድንጋጌዎች ይዟል። እዛ ላይ አንድ የመገናኛ ብዙሀን ምን ሲያደርግ ነው ገደብ የሚደረግለት የሚሉ ነገሮች አሉ። ከዛ ውጭ ደግሞ ኢትዮጵያ በዓለም አቀፍ ስምምነት የቀረመቻቸው በአሰራር የዳበሩ ሌሎች ስምምነቶች አሉ። ለምሳሌ በኤሌክትሮኒክስ ሚዲያ ብሮድካስት ሚዲያ ላይ አንድ መገናኛ ብዙሃን ሲፈጽም ያለበት ተጠያቂነትና የፕሪንት በአንድ አይደለም። ፖድካስት በተፈጥሮ ሳይንቲግ ነው። እዚህ በጣም የመንግስት ቁጥጥርን የሚፈቅድ ነው። ምናልባት ቁጥጥር የሚለው እንግሊዝኛው ቃል ሬጉሌሽን ወይም ደግሞ የክትትልና እርምጃ ተግባር ሊባል ይችላል። ይህ ኮንትሮል ግን ከዚህ ስልጣን ከተሰጠ ውጭ ህጎችን አላግባብ የተረገሙ እነሱን የሚጠቁበት አለ። ስለዚህ የተዘጋጀ ስነ ምግባር ያለው ሬድ የሆነ ሀላፊነቱን በአግባቡ የሚያውቅ መብት እንደሞ ለማስከበር እርምጃ የሚወስድበትን ኃይል ሁሉ ጭምር የሚሞግትበትና ግልጽ የሆነ አሰራር በግልጽ ቋንቋ ይህን ማድረግ ትችላለህ፣ ይህን ማድረግ አትችልም የሚባልበት አስክሮ ሲገኝ ደግሞ ተቀባይነት ባላቸውና የበላይ ህግ በሆነ በህገ መንግስት የተቀመጡና ዝርዝር ድንጋጌዎች ተቀባይነት ያላቸውን መስፈርቶች ተጠቅሞ ተጠያቂ እንዲሆን ማድረግ የሚለው ነገር አሁንም ቢሆን የዚህኛው ህግ ዋና መሽከርከሪያ ሆኖ ነገር ግን ከዚህ በፊት በአክተሮች ግንኙነት ላይ ብቃት ላይ፣ ስነ ምግባር ላይ፣ ተጠያቂነት ላይ ያሉ መሰረታዊ ጉዳዮችን በግልጽ እና ሁሉም አክተር በሚግባባበት የሚፈርደውም አካል ተዋና የሆነ ደግሞ የሚሰራውም አካል ቀድሞ የሚግባቡበትን ነገር ለመፍታት ነው እየተሞከረ ያለው። ስለዚህ ያንን ሲፈጠር እነዚ አክተሮች ከዚ በፊት ከነበረባቸው ግሎ ካንጻ እነሱንም አብሮ ቅድም አተሳመላት ደ የገለጠው የእነሱን አቅም መገንባት ከነሱ ጋር መደራደር የግድ ነው። ምክንያቱም ባለፉት ሀያ ሰባት አመታት የነበረው ሂደት የምንፈልገውን አክተርና ተቋም አልገነባልንም። ስለዚህ እቺ ሂደት ስለሚሰጥ ሂደት እስኪመጣ ድረስ አብሮ የማገዝንም ሂደት መቆጣጠርና ኃላፊነት ተጠያቂ እንዲሆኑ ማድረግ ብቻ ሳይሆን የተሻለ የሚዲያ ማዕቀፍና የተሻለ የመገናኛ ብዙኃን ዘርፍ እንዲፈጠር መንግስት ሁለትንም ነገር ነው ቁጥጥር ማድረግ ክትትል ማድረግ እንዳለበት ሁሉ ከዛም ያህል ደግሞ እየደገፈ የተሻለ አፈጻጸም እንዲኖራቸው ደግሞ ድጋፍና ክትትል እገዛ ማድረግ ደግሞ ከሱ ይጠበቃል በሚል መነሻ ነው እየተሰራ ያለ እሺ፣ አመሰግናለሁ አቶ ሰለሞን። እንግዲህ የእናንተ የማሻሻያ ስራ ተጠናቆ ስራ ላይ እስከሚውል ድረስ እንደው ለአቶ ታምራት ደጀኔ የማቀርበው ጥያቄ ፍቃድ በምትሰጡበት ጊዜ ታዛቢዎች እንደሚናገሩት አንዳንድ ሰዎች እንደውም ሙያቸውን እርግፍ አድርገው ትተው ከሚያዳምጠው ይልቅ የሚናገረው የበዛበት ሁኔታ ነው ያለውና በፍቃድ አሰጣጥ ስልጠና ትምህርት ክህሎት ቦታ አለው። በጣም ጥሩ ጥያቄ ነው። እሱ ምንም ጥርጥር የለውም። አቅምና ስልጠና የመስጠት ጉዳይ ግን ከዛ ፊት አቶ ሰለሞን ጎሱ ካሉት የሪፎርም ስራ አጠቃላይ ሀገራዊ ሪፎርም ስራ ጎን ለጎን በብሮድካስት ባለስልጣን የበላይ ተቆጣጣሪነት ወይም ኃላፊነት እና ከዚህ የፊትም ባቶ ታምራት ዘረቦች የሚያውቁት

ሬቭኒ የሚደረጉት በሌላም ሀገር ግን በመንግስት ጋር ወሳኝ መልኩ በራሳቸው የሚያደረጓቸው ቮለንተሪ ኦርጋናይዜሽን ወይም በፈቃዳቸው ተዋቋቁማቸ የፕሬስ ካውንስል ወይም የሚዲያ ካውንስል የሚባሉ አደረጃጀቶች ነው። ይህ በደረጀት ሀገሮችም በሌሎች በኤሽያም በእንግሊዝም በመሳሰሉት የተለመደ አሰራር ነው እና ይህን አሰራር ኢንትሮዲስ ለማድረግ እያለ አራት አምስት አመት ሙከራ ተደርጎ ነገር ግን በሀገሪቷ ላይ የነበረው

ይገኛል። ባልንሳሳት እንደ ፈቃድ ሁሉ ሰዎች የቀረ አይመስለኝ። ይሄ እንግዲህ እኛ ብየደቅት ማለት እኛ እንደ መንግስት የሌባና ፖሊስ አይነት ጨዋታ ሳይሆን፣ በወሳኝ መልኩ በራሳቸው መንገድ ቅድም እንደተባለው ከመንገድ እየወጡ ፕሮፌሽኑን ከሚፈቅደው የተለያዩ አንፕሮፌሽናል የሆኑ ስራዎችን ሲሰሩ የቆዩ ወይም በዛ ደግሞ ለመቀጠል የሚፈልገ ያሉ ሳሉ በሙያው ፍቃድ ላይሰንስ እየሰጠ እያበጣ ተገቢውን የሙያ ስነ ምግባር ማዕከሉ ጋዜጠኞች እና የጋዜጠኛ የሚዲያ ባለቤቶች በተለያየ አግባብ ሞራሊ ሪስፖንስብል እንዲሆኑ እየተደረገ መንገድ ወደ የሚደረግበት የሚሆንበትን እንገኛለን። አንድ ዘመናዊ ሁለት ማገሮች የሚሰራበት ይመስላል። ፈረጫ ነው ብለን ይስላሉ። ከዚህ ጎን ለጎን ስም አቶ ሰለሞን እንዳሉ ደግሞ ዝርዝር ህጎች፣ ይሄም ማረጃ ነጻ መተዋዙ በሱ ውስጥም ምንም እንኳን በጣም በርካታ ፐርሚሲቭ ወይም ፈቃድ የሆኑ ሰፊ ለንሶችን የሰጠ የሆነ አሳሪ የሆኑ አንቀጾችም አሉበት። እነሱን በማሻሻል በማስተካከል፣ በዚህም ክላሲፋይድ እና አንክላሲፋይድ የሚባሉት ሚዲያው በብቃት ሊሰራ የሚችለው መረጃ ካ መረጃ ደግሞ በሀገራችን ይህኛው ክላሲፋይድ ማለት ምስጢራዊ ነው፣ ይሄ ምስጢራዊ አይደለም ተብሎ የተፈረጀበት ሁኔታ የለም እስካሁን ድረስ። ስለዚህ ይህንን በአግባቡ የሚሰራበት ሁኔታ ከተፈጠረ መረጃ በአግባቡ ሚዲያ እያገኘ

ከአንድ አልፎ ጉዳት የሚያስከተላሉበት ሁኔታ ላይ ያለው እና ይህንም ከመጥጠት አኳያ እንግዲህ እየተረግ እየተመሻለ ያለው የመረጃ ነፃነት ስልጠናው እንዳልኩሽ እነዚህን ቅድም ያልኩሽን ክስተቶች መነሻ ያደረገ ስልጠና መስጠት ተጀምሯል። በዚያ መንገድ ችግሩን ለመፍታት እየተሞከረ ያለው ከአዲስ አበባ ዩኒቨርሲቲ እና ከሚመለከታቸው ከእቅፋ ካንቴ የሚችሉ ከሌሎችም በጉዳዩ ላይ ሶሻል ሪስፖንስብል የሆነ ማህበራዊ ኃላፊነትን የሚሰማው ስነ ምግባር ያሟላ ያዝ ምስራ ምንድን ነው ኮንፍሊክት ወቅት እንዴት ነው ሪፖርት የሚደረገው የሚሉት ነገሮች ብሔራዊ ጥቃት ያላቸው ወጭ ፕሮፌሰሮችና ለመገናኛ ብዙኃን ለክልል ለሕዝቡ ለሌሎች ንግስት እያደረግን ያለንበት ሁኔታ ነው ያለው። ሌላኛው ግን ቴክኒካል ስቶሻም እና ከዚህ ጋር ተያይዘው ያሉ ሌሎች ሩቲን ማለት በዙ ጊዜው የሚሰሩ የትክክል አሰራሮች አሉ። እንግዲህ እሱ ደግሞ በተደረሰበት ሪፖርት እየመሰረሰበ ሊሰፋፍ የሚጠነግበት ሁኔታ አለ። ጥያቄን ግልጽ ለማድረግ ግን ወደፊት ስለሚሰጥ ስልጠና ሳይሆን ለአንድ ቴሌቪዥን ወይንም ለአንድ ሬዲዮ ድረ ገጽ ላይ ወጥቶ አንድ ሰው የጋዜጣን ስራ ሰራለሁ ብሎ ፍቃድ በሚጠይቅበት ጊዜ ምን አይነት ክህሎት አለህ? ማህበራዊ ኃላፊነት የሚለካ ነገር አይደለም። ሰው መቼም በሙያው በስልጠናው ነው የሚለካውና፣ ምን አይነት ኃላፊነት አለ? ጋዜጠኛ ነህ ወይ? በሙያ ሰልጥነሃል ወይ? ተምረሃል ወይ በዚህ መስክ የሚለውን ጥያቄ ትጠይቃላችሁ ወይ? እሱ ነው ወይ መስፈርቱ ብዬ ነበረ። የተከበራችሁ አድማጮች ውይይቱ ከአፍታ በኋላ ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር ወይም ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በኢትዮጵያ መገናኛ ብዙሃን የወቅቱ ሁኔታ ላይ የያዝነው ውይይት ይቀጥላል። አሁን ባለው የለውጥ ሁኔታ መገናኛ ብዙሃኑ ኃላፊነታቸውን በትክክል እየተወጡ ናቸው? አገሪቱ በፖለቲካ ሽግግር ላይ መሆኗ ሲጤን በዜና ስርጭት መስክ ከተሰማሩት እንዲሁም ከመንግሥት ምን ይጠበቃል? የውይይቱ አብይ ርዕስ ነው። ተወያዮቹ የፎርቹን ጋዜጣ ዋና አዘጋጅ ታምራት ገብረ ጊዮርጊስ፣ የመገናኛ ብዙሃን ህጎች ማሻሻያና ጥናት ቡድን ሰብሳቢ አቶ ሰሎሞን ጎሹ እና በመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሚዲያ ብዝሃነት ዳይሬክተር አቶ ታምራት ደጀኔ ናቸው። ትዝታ ብላቸው ነች እያወያየቻቸው ያለችው የዝግጅቱ ተከታይ ክፍል ይቀርባል። አሁን አብራችሁን ቆዩ። በጋዜጠኝነት ለመሰማራት አይጠየቅም መስራትም ያው ማለት አንድ የሚዲያ ተቋም ለመመስረት የሚፈልግ አካል ካለ ል እንደ ማንኛውም ኮሜርሻን ኮመርሻል ስራ ብቃቶቹ ማለት ብቃቶቹ አንደኛ በዚህ ካፒታል አለ ወይ የሚያስገባቸው ቴክኖሎጂ ጋዎች እንደዚህ ኮምፓተብል ናቸው ወይ እና የመሳሰሉት ነገሮች ናቸው። መልኩ እንደ መስፈት የሚቀመጡት ግን ያሱ መስፈት ግን የሚቀመጠው ፕሬስ የሚፈልግ ሰው ካለ ግን ማለት ላይ እሱ ቢያንስ ዲፕሎማ ወይም ዲግሪ ሙያው

ፖሊቲን ሊሆን ይችላል። በራሱ ምንትንከሱ ሱም የሚከታተልበት አግባብ የለም። ግን እንዳጠቃላይ ቅድም እንዳልኩሽ መደበኛ ሜልክ ሚዲያ ለሚባሉ ባለሙያዎች የተለያዩ ስልጠናዎች የሚሰጥበት ብል እግረ መንገድ እነዚህን ጉዳዮች እያነሳ በኦንላይን ሚዲያ ላይ እየተጠላጨሩ ክፍላቻና ሚስሮች እንደዚህ የመሳሰሉ ነገሮች ችግር እየፈጠሩ እንዳሉ እሱን ለማሳየት እና ለመግባባት ጥረት ይደረጋል። ምክንያቱም አሁን አሁን አንዳንድ ሚዲያዎች ፌስቡክ ድምር ፌስቡክ እንደ አንድ የመረጃ ምንጭ በመጠቀም እየዘገቡ ስለሆነ እሱ ላይ ጥንቃቄ ማድረግ እንዳለባቸው ከማሳየትና ከማስጠንቀቅ ውጭ እስካሁን ሶሻል ሚዲያ ላይ ይሄ ነው የሚባል ባለስልጣኑ ተግባርና ኃላፊነት ሳይል የተሰጠው ማንዴት የለም። እሺ፣ አመሰግናለሁ። እስቲ ወደ አቶ ታምራት ሊድ ታምራት ገብረ ጊዮርጊስ አንድ ነርስ ወይንም አንድ ሐኪም አንድ ሆስፒታል ውስጥ በሚቀጠሩበት ጊዜ ከሰው ሕይወት ጋር የተያያዘ ስለሆነ የትምህርታቸው ማስረጃ ቀርቦ ነው። የጋዜጠኝነት ስራም በትክክል ክህሎቱ እስከሌለ ድረስ ከጥቅሙ ጉዳቱ ነው የሚያመዝነው ነው። ምን አስተያየት አሉት? አሁን የሚዲያ ብዝሀነት ኃላፊው ክህሎት አይጠየቅም፣ ካፒታል ነው የሚጠየቀው። ምናልባት አገሪቱ ይሄንን ብትመለከተው የሚጠቅም አይመስሉትም? የጋዜጠኝነት ስራ ከሀሳብን ከመግለጽ ነጻነት ጋር የተቆራኘ ነው ነው። አዎ። እዚህ የተነሳ ማንም ማንም ሰው ሀሳቡን ለመግለጽ ከሚያስበው ነገር የተለየና የተሻለ ምንም አይነት የብቃት ማረጋገጫ ሊኖረው አይችልም፣ አይገባምም። ግለሰቦች በኑሯቸው በአካባቢያቸው፣ በእውቀታቸው በልምዳቸው የሚያስቡትን ነገር ያስባሉ። ይህንን አስተሳሰባቸውን በነጻነት ያለምንም ገደብ እንዲገልጹ መበረታታት አለባቸው። የጋዜጠኝነት ስራ የዚህ ተቀጥላ ነው። በዚህ የተነሳ ጋዜጠኝነትን ላይሰንስ ማድረግ ወይም ፈቃጅና ከልካይ ያለበት ከባቢ ወይም የስራ ሁኔታ መፈቀድ የለበትም ብለን ረዥም ጊዜ እንከራከራለን። እናንተም ሀገር የምትኖሩበት ላይ ማንም ሰው ጋዜጠኛን መንሽት በተለይ ደግሞ ፍቃድ አይሰጥም፣ ፍቃድ አይከለክልም። እዚህ ላይ እዚህ ላይ እዚህ ላይ ግን ግልጽ ለማድረግ ማንም መንገደኛ አይደለም። ጋዜጠኛ የሚሆነው በሙያው ስልጠና ያለው በመርሁ ያመነ መርሁን በትክክል እተገብረዋለሁ መርሁ ለታቀደለት ዓላማ እንዲውል አደርጋለሁ የሚል አይደለም። እንደ ጋዜጠኛ የሚሆነው እሱን የሚወስኑት ቀጣሪዎቹ ናቸው። እሱን ፍርድ የሚሰጡት ተደራሲያኖቹ ናቸው። አድማጩ፣ አንባቢው፣ ተመልካቹ በሙያ ደረጃ እና ልክ የሚቀርቡለትን እና የማይቀርቡለትን እየለየ ስለሚመርጥ የሚዲያ ኩባንያዎቹ እና ደግሞ ቀጣሪዎቹ እንደዚህ አይነት የሚዲያ ውጤት ስለሚፈልጉ የተማረውን ልምድ ያለውን አሁን እርሶ ያሉትን መስፈርት የሚያሟሉትን እየፈለጉ ይቀጥራሉ። ነገር ግን ለምሳሌ እናንተ ሀገር ፑሊትዘር ፕራይዝ የሚባል አለ አደለ? ትልቁ የጋዜጠኝነት የተጨበጨበለት ሽልማት አለ እና ጆሴፍ ፑልዘር የሚባለው ጋዜጠኛ ምንም አይነት የጋዜጠኝነት ትምህርትና ልምድ አልነበረውም የጋዜጣ ስራ ሲጀምር። ፖይንቱ ምንድን ነው? የጋዜጠኝነት ስራ ሀሳብን ከመግለጽ ነጻነት ጋር እጅጉን የተቆራኘ ስለሆነ በተለይ መንግስት ፈቃጅና ከልካይ ሊሆን አይገባውም። የዚህ ፍርድ ሰጪ ሊሆን የሚገባው ተጠቃሚው ህብረተሰብ ነው። የሚጠቀመው ህብረተሰብ የትኞቹ የሚዲያ ውጤቶች በሙያ ብቃትና ደረጃ ተዘጋጅተውልኝ ይቀርባሉ ብሎ ማሰብና መከታተል አለበት። ይሄ ማለት ምንድነው? በወገንተኝነት ስሜትና ፍላጎት አንድን የፖለቲካ ወይም ማህበራዊ ወይም ኢኮኖሚያዊ ጥቅም ለማራመድ በሰልፈኝነት የቆሙ ሰዎች የሚያቀርቡለትን ቅድም እንዳልኩት ወይ ኢንስትሩመንታሊስት ወይም ደግሞ አድቨርሰሪየል በባላንጣነት ወይም ደግሞ በደጋፊነት የተሰለፉት ሰዎች የሚያቀርቡለትን ሳይሆን ተአማኒ፣ ተጨባጭ፣ ሚዛናዊ፣ አግባብ የሆነ ወይም ፌር የሆነ ትክክለኛ ከምንጩ የተረጋገጠ ጋዜጠኝነት ማለት ቬሪፊኬሽን ነው፣ በእንግሊዘኛ እንደሚሉ የጋዜጠኝነት ትልቁ ዋጋና ጥቅም የሚቀርበው መረጃ ተጨባጭና የተረጋገጠ መሆኑን የማረጋገጥ፣ ይህንን የሚሰሩ ሰዎች ሀያ አራት ሰዓት ሙሉ ጊዜያቸውንና ገንዘባቸውን ችሎታቸውን አውጥተው የሚያቀርቡትን ነገር በተጨባጭ ማረጋገጥ የሚችሉ ናቸው። ይሄ መሆኑን የማረጋገጥ ፍላጎት ህብረተሰቡ ሊኖረው ይገባል። ጋዜጠኞች ነፃ ነፃ ጋዜጠኝነት የሚባል በምድር ላይ የለም። ዝም ብሎ ልቅና እንደተፈለገ የሚደረግ ጋዜጠኝነት የለም። ጋዜጠኝነት ከሶጋ የምስማማው ሙያ ነው። ይሄ ሙያ ደግሞ አንድም በሀገሩ ህግ መሰረት የሚገዛ ፈለግንም አልፈለግንም፣ ተስማማንም አልተስማማንም የምንጠላውን ህግ እየተቸንም ቢሆን ነገር ግን ህግ የመጣፍ የሙያ ልቅነት የለንም። ሁለተኛውና ትልቁ ነገር ግን እያንዳንዳችን በምንሰራበት መስሪያ ቤት ምክንያት የሙያ ስነ ምግባር ደንብ አለን። ይሄንን የሙያ ስነ ምግባር ደንብ መከተል አለበት። ስለዚህ ጋዜጠኝነት በህግና በሙያ ስነ ምግባር አጥር ውስጥ የሚሰራ ስራ ነው። ተጠቃሚው ህብረተሰብ የሚቀርብለትን መረጃ ወይም ኢንፎርሜሽን በሙያ ስነ ምግባር ደንብ መሰረት የተዘጋጀ መሆንና አለመሆኑን የመለየት ችሎታ ሊኖረው ይገባል። ይህን ለማድረግ ደግሞ በጣም ብዙ በሚዲያ ውስጥ የሚሰሩ የተለያዩ አካላቶች የሚዲያ ሊትረሲ የሚባለውን ነገር መስጠት መቻል አለባቸው። የአቶ ታምራት መስሪያ ቤት አንድ ሊያደርግ የሚገባው ነገር ይሄ ይመስለኛል፣ ሚዲያ ሊትረሲ ለህብረተሰቡ መስጠት። የኢትዮጵያ ሚዲያ ካውንስል፣ መገናኛ ብዙሀን ምክር ቤት ይህንን ሊያደርግ ይገባል። በሚዲያ ኢንዱስትሪ ውስጥ የተሰማሩ ብዙ ማህበራት አሉ። ከሚሰሯቸው ነገሮች አንዱ ይሄ ይመስለኛል። በዚህ መሰረት የተሰራ ከሆነ የጋዜጠኝነት ዋጋ በህብረተሰብ ውስጥ ቦታ ይኖረዋል ብዬ አስባለሁ። እንግዲህ ተዘጋጅቶ የመጣ ባለሙያን ፈቃዱ ከተሰጠው በኋላ በሙያው እንዲሰለጥን የሙያውን መስፈርት ተከትሎ እንዲሰራ ስልጠና መስጠት በሚለው እንስማማና አቶ ሰለሞን ጎሹ፣ አሁን ባለው ሁኔታ ግን አገሪቱ ችግር ላይ ነው ያለችው፣ ፖለቲካው የጦዘ ነው። በዚህ ምክንያት ነው ብዙ ሁካታና ስድብ፣ የአንድ ወገን የሆነ ዘገባ የምንሰማው። አሁን በምታሻሽሉት ሁኔታ በምን መልኩ ሊስተካከል ይችላል? መገናኛ ብዙሀኑ በራሳቸው የሚያጠፋቸው ጥፋቶች እንዳሉ ሆነው አንዳንድ ጊዜ ደግሞ በመሬት ላይ በሌላ ምክንያት የተፈጠሩ ችግሮችንም ከመገናኛ ብዙሀኑ ጋር እነሱ ስለዘገቡ እነሱ ስለጻፉ ነው። ምናልባትም ሪሞትሊ ምንም ግንኙነት ሳይፈጠርም እነዚህ አይነት ምልክቶች ይታያሉ አልፎ አልፎ። ነገር ግን መገናኛ ብዙሀኑ ቅድም እንዳልነው ነው። ይህን ችግር ሳይፈጠር አስቀድመውም አንድ ሀይል ሁሉንም ነገር ስለተቆጣጠረ ነው እንጂ መሰረታዊ ችግሮች በስቴት ሚዲያውም በግል ሚዲያውም ላይ መሰረታዊ ክፍተቶች ነበሩና እነዛን የስነ ምግባር ጉድለቶች ሙያ ደረጃውን ራሱን በራስ የመቆጣጠር ደረጃ መሰረታዊ የዜጎችን ሰብአዊ መብትና ዲሞክራሲያዊ መብቶችን የማክበር ጉዳይ ሕግ ላይ ስለተቀመጠ ብቻውን አይመጣም። ነገር ግን እነዚያን ጉዳዮች በጣም በተፋጠነ ሁኔታ ተግባራዊ እንዲደረጉ ሕግ የራሱን አስተዋጽኦ ስለሚኖረው በነገሩ አሁን በመንግስት ደረጃ የተጀመረው ሪፎርም ሕጎቹን ብቻ ሳይሆን ከሕጎቹ ባሻገር ስልጠናዎች እንዴት ይሰጣሉ፣ የእርስ በርስ ቁጥጥር ስርአትን የሴልፍ ሬጊሌሽን የሚዲያ በምክር ቤትም የማቋቋም ሁኔታ የሙያ ማህበራትና ሌሎችም የምርጫ ህጉ ይሻሻል መሰረታዊ ህግ ማሻሻያዎችም በርካታ ጉዳዮች ይመረከዛሉ። የዲሞክራሲያዊ ተቋማት እንደገና የማደራጀት ሂደቱም አጠቃላይ በሚዲያዎቹ የተሻለ አፈጣጠን ላይ አብሮ አስተዋጽኦ ያደርጋል፣ ከፍተኛ አስተዋጽኦ ይኖረዋል። በሚዲያ አክተሮች መካከል እርስ በርስ የሚኖረው ቅድም ለተባለ ለምሳሌ ላይሰንስ ሲወጣ ምን መስፈርት አለው የሚለው ነገር ጋዜጠኛ መሆን ባይጠበቅም ነገር ግን ፍቃድ የሚሰጣቸው ሰዎች ምን አይነት አቅም፣ ምን አይነት የስራ ፕሮፖዛል ይዘው ይቀርባሉ የሚለውንም ነገር ግልጽነት የሌላቸውንና ለአቢው ለዚህ ባህላትን ያሉ ሰዎች ስልጣናቸው ለግባብ እንዳይጠቀሙ የሚያደርጉ ጉዳዮችን ድጋሚ የመፈተሽ እና እነዛን መብቶች አቢው የሚያደርገውም ሰው ተጠያቂ የሚሆንበትን ነገር ይሄ ግልጽነት የተሞላበት ውሳኔ እንዲወስን ውሳኔውን ደግሞ በተለያየ ሁኔታዎች በይግባኝ በይግባኝና በቅሬታዎችን ሰሚ አካላትን የማደራጀት ጉዳይ ነው የመጣው እና፣ ስለዚህ ሚዲያው በነጻነት ስራ እንድትሰራለህ፣ ነገር ግን በግልጽ በተቀመጡ በግልጽ ተሰፍረው እንደ በፊቱ ይሄ አምቢቪየስ በጣም ቬግ የሆኑ ቃላትን በመጠቀም አምታችና አሻሚ ቃላትን በመጠቀም ባለስልጣናቱን ፍላጎት የማያሟሉ የሚዲያ ተቋማትና ግለሰቦችን ተጠያቂ ከማድረግ ባሻገር ግልጽ በሆነ ሁኔታ ተነግሮት ያን ፕሬዲክታብል የሆነ የሚያውቀው የኛውን ድርጊት ካደረኩኝ ይሄንን ይጠብቀኛል እና ከራሮችንም ከየት የት እንደሚደርሱ የትኛውን የህግ ጥሰት ምን አይነት ኃላፊነት ያስከትላል የሚሉ ጉዳዮች ላይ ከዚህ በፊት ሰማባቸው የነበሩ ጉዳዮችን በማጠናከር ተቋማቱን እንደገና በማደራጀት ተጠያቂነታቸውን አሳቸውን በምን አይነት አባላት ይመረጣሉ፣ ቅድም እንዳልሽው ለምሳሌ ያለ የመገናኛ ብዙሀን ዘርፍ አሁን ባለው የሚያደግት ምን አይነት ሰዎች ናቸው የሚመሩት የሚለውን ያላቸው ልምድ ያላቸው ለዛ ዘርፍ የተሻለ ብቃት ና የኋላ ታሪክ ያላቸው ሰዎች ቢሆኑ በሚል እንዲህ እንዲህ ፣ ስለዚህ የተለያዩ ቦታዎች ላይ ለተለያዩ ጉዳዮች ከዚህ በስ ክፍተት አለባቸው ተብሎ ይባሉ የነበሩ ጉዳዮችን ማሻሻል ለማድረግ ተሞክሯል። ነገር ግን ቅድምም አቶ ታምራት በግል ገረው እንደነበረው ህግ ማሻሻሉ ያንን የምንፈልገውን ለውጥ ለማምጣት ትልቅ መነሻ ነው። በራሱ ግን እንደ መጨረሻ ግብ አይቆጠርም። ምክንያቱም አፈጣጠሙ ከዚህ በፊትም ጥሩ ህግ ወጥተው እነዛ ህግጋቶች ያልተፈጸሙባቸው ምክንያቶች የተለያዩና ከራሱ ከህጉ የመነጩ ሳይሆኑ ከህጉ ውጭ ያሉ አክተሮች እና ተቋማት በነበረባቸው ቸልተኝነት ወይም ደግሞ አልተፈለገ በህግ ያልተፈቀደ ጣልቃ ገብነት ምክንያት ተግባራዊ ያልሆኑ የህግ ማዕቀፎች አሉ። ስለዚህ ይህኛውም ህግ በጥሩ ሁኔታ ዓለም አቀፍ ደረጃውን በጠበቀ እና ተቀባይነት ባለው መንገድ መውጣቱም በራሱ የሚዲያ ሴክተሩንና የተዋንያኖቹን ባህሪ ሙሉ በሙሉ ላይገራውና ላይ ቀየረው ይችላል ነገር ግን የተሟላ ዘርፍና በዋነኛነት የህብረተሰቡን ጥቅም አስቀድሞ የሚሰራ ወይም ደግሞ ሁለቱንም ያመጣጠና በራሱ ምንም ግብ ሳይፈልግ ምንም አይነት ሌላ ነገር ሳይመጣው የሚሰራውን ነጻና ፕሮፌሽናል ሚዲያ የማዳበር እዛ ነው ያህል ደግሞ ኢንስትሩመንታልም ቢሆን ያ የሚያልፈው ነገር ቀይ መስመር አልፎ ከዛ ከወጣ የህገ ወጥ ተግባር የሆነ ሌሎች የተከለከሉ የሌሎች መብቶችን ማጥፋትን ሊሆን ይችላል፣ ግጭትን መቀስቀስ ሊሆን ይችላል። የመሳሰሉ ጉዳዮችን ደግሞ ሲፈጽሙ ምን አይነት ቅጣት ይኖራል የሚለውን ምሪዝም የማስተካከል ጉዳይ ነው የሚኖረው እና ዝሩ ዝሩ ሂደት ነው ከዚህ በፊት የነበሩ መልካም ተሞክሮዎችን ይዞ ነገር ግን ክስተቶቻችንን ደግሞ የማስተካከል አንድ ሂደት ነው እና ዘርፉ ያሉበት ችግሮች ቀደምም በትክክል እንደተስማማ ነው ከሕግ ማዕቀፉ በጣም የዘለሉ ናቸው። እነሱን ለማድረግ ግን የህግ ማዕቀፉ መሻሻል ሌሎቹንም ጉዳዮች ተሳስበው የተሻለ ዘርፍ ለመፍጠር ጥረት ይደረጋል የሚል ሀሳብ ነው ያልኩት። ምቼም ወደ ቀደመው የህግ ማነቆ እንዲመለስ የሚፈልግ ጤናማ አመለካከት ያለው ሰው የለም። አሁን በመጨረሻ ሚዲያው እንዲህ ለመዘባረቁ ምክንያት ሆነ ከሚባለው ከመንግስት በኩል የሚሰጥ መረጃ የለም። በቂ መረጃ በተከታታይ የሚዲያ ስራ በደንብ እንዲሳለጥ ከተፈለገ ከመንግስትም በኩል ከህዝብም በኩል መረጃዎች መገኘት አለባቸው። ሳይገኙ ሲቀሩ ለአሉባልታና ለሀሚታ ወይንም ደግሞ ለስፔኩሌሽን እንዲህ ሊሆን ነው እንዲህ ሊሆን ነው ብሎ ለመተንበይ በር ይከፍታል። ከመንግስት በኩል ምን መሻሻል አለበት?